ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የዛሬ እሁድ የካቲት 1 2007 ዓመተ ምህረት የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂታ የነን። በዛሬ መስታወት አንዲት በግብርና ንግድ ስራ ላይ የተሰማራች ወጣት በእንግድነት ይዘናል። እንዳንገጋቸው ወይም ዝም ብለን በቃ ሆን ብለን የምንሄድ ይመስላችሁና ደግሞ ሴት ደግሞ ከመቼ ወዲህ ነው ደግሞ እንዲከብት መሀል ገብታ የምትጠይቅ ምናምን ይላሉ። ልትሸጥ ባህር ሊመጣ ልትሸጥ ከመጣ የምትሸጥበትን ዋጋ ነው የምትነግረኝ። ስለ ጾታዬ በቃ አዲሳሳ ያለ ጊዜ ገብተ ነው ልንነጋገር ምንችል እ ያው ትንሽ እናገራለሁ ከሌሎች በተለዩ ምትሸጥ ከሆነ የምትሸጥበትን ዋጋ ነው የምትነግረን ስላቸው የሚሸጡበት ዋጋ ስድስት ሺ ከሆነ ለእኛ አስር ሺ ወይ አስራ አንድ ሺ ይላል። እንዳትገዙ። አዎ ያው እንዳይገዙም ብሎ ስለሚገምት ማለት ነው። ብዙ ብዙ ነው። ለቆንጅታዬ ያጫወተቻት የእናት ፋንታ ይግዛው ትባላለች። በከብት ማድለብ፣ ግብርና ነክ ዘርፍ ጓደኞቿን አደራጅታ ትሰራለች። በቅርቡ የዩናይትድ ስቴትስ ተራዶ ዩስአይዲ የንግድ ስራ ስልጠና ከሰጣቸው ኢትዮጵያዊ ወጣቶች አንዷ ናት። በምሽቱ ዝግጅታችን አንድ የስቱዲዮ እንግዳም ጋብዘናል። ወጣት አፍሪካውያንን በንግድና ምጣኔ ሀብት ዙሪያ የሚያሰለጥኑ መምህር ናቸው። ከእያንዳንዱ ከአፍሪካ ውስጥ ያሉት በጣም ወጣቶችና መስራት የሚችሉ መርጠን በየጊዜው ለሶስት ሳምንት ለስምንት ሳምንት ብናመጣቸውስ ለአንድ አመትስ ብናመጣቸው የሚል ሀሳብ ቀረበ። ከዛ እሱን ወዲያ ወዲህ ሲተሳሰቡበት ከቆዩ በኋላ ለስድስት ሳምንት በተለያየ ዘርፍ እንዲሰለጠኑ ፕሮፌሰር መስፍን ብዙነህ ይባላሉ። ዩናይትድ ስቴትስ አትላንታ ክላርክ ዩኒቨርሲቲ ውስጥ መምህር ናቸው። በየአመቱ ወዲህ ወደ አሜሪካ በፕሬዚዳንት ባራክ ኦባማ ግብዣ ከአህጉረ አፍሪካ የሚመጡ ወጣቶችን ስልጠና ይሰጣሉ። ልምዳቸውን ደግሞ ሊያካፍሉን በስቱዲዮ ይገኛሉ። በዚህ በዩናይትድ ስቴትስ የካቲት የጥቁር አሜሪካውያን ታሪክ ወር ነው። የኦቶቡስ መቀመጫዬን አልለቅም ብለው በሲቪል መብቶች ትግሉ ታሪክ ታሪክ የሰሩትን ሮዛ ፓርክስን እንመለከታለን። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ደሳላይ መኮንን ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችው ሰሎሞን አባተ ነኝ። ቴክኒሻያኑ ግሌን ቫንካሌዮ በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጅቡቲ ናቸው። ጠቅላይ ሚኒስትሩ ዛሬ ለሀገሪቱ ፓርላማ ንግግር ማድረጋቸውን የፓርላማው አባልና የቀድሞ የጅቡቲ የውጭ ጉዳይ ሚኒስትር አሊ አብዲ ፋራህ ማምሻውን ለቪኦኤ ገልጸዋል። በሌላ በኩል ደግሞ ጠቅላይ ሚኒስትሩ በሁለቱ ሀገሮች መካከል የምጣኔ ሀብት ውህደት ወይም ትስስር መፍጠር የሚያስችሉ ሁኔታዎችን ለማጠናከር የሚያግዙ ስራዎችን እንዲያ እንዲከናወኑ መጠየቃቸውን አንድ የቱርክ መገናኛ ብዙሃን ጽፏል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዌብሳይቱ ላይ ባሰፈረው ዘገባ ደግሞ የጠቅላይ ሚኒስትሩ የጅቡቲ ጉብኝት የመጀመሪያው የኢትዮጵያና የጅቡቲ የከፍተኛ ደረጃ መንግስታዊ ጉብኝት መሆኑን ጠቅሶ ትናንት ከፕሬዚደንት ኢስማኤል ኦማር ጉሌ ጋር ጠቅላይ ሚኒስትሩ መገናኘታቸውን ጠቁመዋል። ለኢኮኖሚ ውህደት መስራት ከጉዞ ዓላማዎች መካከል እንደሚገኝም የውጭ ጉዳይ መስሪያ ቤቱ አክሎ ገልጿል። የአካባቢው ሀገሮች በተናጠል ያሏቸውን ጸጋዎች በመጋራት የተሻለ ተጠቃሚ ይሆናሉ ብለው እንደሚያምኑ ጠቅላይ ሚኒስትሩ ለእንደራሴዎቹ ጠቁመዋል። ለሰፋ ትስስርና የምጣኔ ሀብት ውህደት ኢትዮጵያ በግሏ ጠንክራ እንደምትሰራ የጅቡቲ አቻዎቻቸውም በተመሳሳይ ሁኔታ ይንቀሳቀሳለሁ ብለው እንደሚያምኑ ተናግረዋል። ኢትዮጵያና ጅቡቲ የአንድ ጀልባ ተሳፋሪዎች ናቸው ያሉት ጠቅላይ ሚኒስትር ኃይለማርያም የአካባቢያዊ ውህደት ወይም ትስስር ምሰሶዎች ሆንን፣ በአካባቢያችን ሁለታችንም እንደምናንጸባርቅ እመኑኝ ብለዋል ለጅቡቲ እንደራሴዎች ባደረጉት ንግግር። ናይጄሪያ በጸጥታ ስጋትና በቦኮ ሃራም አመፅ ምክንያት በሚል መጪውን ምርጫ ለማስተላለፍ መወሰኗ ብዙ ውግዘት እየቀሰቀሰ መሆኑ ተሰማ። የምርጫው መተላለፍ ውሳኔ በናይጄሪያ ዴሞክራሲ ላይ የተሰነዘረ የክርን የጀርባ ምት ነው ያሉት መላ ተራማጅ ምክር ቤት ወይም ኦል ፕሮግሬሲቭ ኮንግረስ የሚባለው የተቃዋሚ ፓርቲና የሀገሪቱ የቀድሞ ወታደራዊ መሪ ማማዱ ቡኻሪ ዛሬ ተናግረዋል። ይሁን እንጂ ናይጄሪያውያን በመረጋጋት እንዲቀጥሉ ጥሪ አሰምተዋል። በመጪው ሳምንት ይደረጋል የተባለው ምርጫ ወደ ፊታችን መጋቢት 19 መዛወሩን የሀገሪቱ የምርጫ አስፈጻሚ ተቋም ሊቀመንበር ኢታሂሩ ጂጋ ትናንት አስታውቀው ነበር። ነው የግብፅ ግብጽ ያሰረቻቸውንና በተራዘመ ጊዜ እስራት እንዲቀጡ ተፈርዶባቸው የነበረውን ሁለት የአልጀዚራ ጋዜጠኞች ጉዳይ እንደገና ለመመልከት ለፊታችን ሐሙስ የካቲት አምስት ቀጠሮ ተይዟል። ይህንን ያሳወቁት የአንደኛው ጋዜጠኛ ጠበቃ ዛሬ በሰጡት መግለጫ ነው። ግብፃዊው ባህር ሙሐመድና ትውልድ ግብፅ ካናዳዊው ፋህሚ በህግ ለታገደው ሙስሊም ወንድማማችነት ድጋፍ ሰጥታችኋል በሚል እያንዳንዳቸው የአስር ዓመት ስራት ተፈርዶባቸው ወህኒ እንደሚገኙ ይታወቃል። አብሯቸው የነበረውና አራት መቶ ቀናት በእስር ያሳለፈው አውስትራሊያዊ ጋዜጠኛ ፒተር ግሬስት በቅርቡ ከተለቀቀና ከሀገር እንዲወጣ ከተደረገ ወዲህ በሀገሩ ቀን ትናንት ቅዳሜ Australia Gabtone. የኢራንን መሰረታዊ ጥቅሞች እስካልጎዳ ድረስ ከዓለም ሀያላን ጋር በኒኩሌር መርሃ ግብሯ ላይ ሀገራቸው ስምምነት ላይ ብትደርስ እንደሚደግፉ የበላይ መሪው አያቶላ አሊ ካሚኒ ዛሬ አስታወቁ። የኢራኑ መሪ ይህንን የተናገሩት ለሀገራቸው አየር ኃይል ባልደረቦች ሲሆን በተመሳሳይ ጊዜም የውጭ ጉዳይ ሚኒስትራቸው ሙኒሽ ጀርመን ላይ የኒኩሌር ውሉን አስመልክቶ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ጋር የተጠናከረ ውይይት ማድረጋቸውን ገልጸዋል። ውይይታቸው ጠንካራ እንደነበረ አመልክተው በሀገ ራቸው ላይ የተጣለው ማዕቀብ የታለመለትን ግብ አልመታም በሚል ወቅሰዋል። ሽብር ፈጠራ በእያንዳንዱ አይደም ስራችን ልንዋጋው የሚገባው አድራጎት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አሳሰቡ ኬሪ ይህን የተናገሩት ጀርመን ሚኒሽ ላይ ለተሰበሰበው የአውሮፓ የጸጥታ ጉባኤ ነው አለም የወንጀል ስርዓተ አልበኝነት ነግሶባት እያየን ነው ብለዋል ኬሪ በሌላ በኩል ደግሞ የዮርዳኖስ የጦር ጀቶች ለሶስተኛ ቀን ተከታታይ ለሶስተኛ ተከታታይ ቀን ዛሬም ሲደበደቡ መዋላቸውን የአይሲል ይዞታዎች ተገልጿል። በሌላ በኩል ደግሞ የተባበሩት የአረብ ኤሚሬቶችም አንድ የኤፍ አስራ ስድስት ተዋጊ ጄቶች ስኳድሮን ወደ ውጊያው ዛሬ አሰማርታለች። ክቡራትና ክቡራን አድማጮች ለአፍሪካ ዋንጫ ዕለታዊ ዘገባ ወደ ሰሎሞን ክፍሌ እንደምን ልኛል የተከበራችሁ አድማጮቼ፣ ሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር ከአንድ ሰዓት ባነሰ ጊዜ አይቮሪ ጋና በሚያደርጉት ፍልሚያ ይጠናቀቃል። ብዛት ያላቸው የስፖርቱ አፍቃሪዎች ሁለቱ ለዋንጫ ፍጻሜ እንደሚደርሱ ቀደም ብለው ተንበያዋል፣ በማጣሪያው ካለፉት ስድስቱ ቲሞች ውስጥ ማለት ነው። እናም በነኚህ ሁለት ታዋቂ ብሔራዊ ቡድኖች መካከል የሚደረገው ከባድ ፉክክር የትኛው ቡድን ከመላ አፍሪካ ምርጥ እንደሆነ ይለያል። ከመላ አፍሪካ የሚል ሐሳብ ከቀረበ አይቮሪ ኮስት እና ጋና ከዝርዝሩ ውስጥ አናት ላይ ከተቀመጡት መካከል ናቸው። ሁለቱም ሀገሮች ለአውሮፓ ክለቦች ኮከብ ተጫዋቾችን አፍርተዋል። ባለፉት ሶስት የዓለም እግር ኳስ ዋንጫም ሁለቱም ገብተዋል። ጋና ከዚህ ቀደም አራት የአፍሪካን ዋንጫ አንስታለች። የመጨረሻውን ያገኘችው ግን እንደ አውሮፓውያን ዘመን አቆጣጠር በ1982 ዓመተ ምህረት ነው። አይቮሪ ኮስት አህጉራዊውን ዋንጫ ወሰደችው አንዴ ብቻ እንደ አውሮፓውያን ዘመን አቆጣጠር በ1992 ጋናን በፍጻሜው አሸንፋ እንደነበር አይዘነጋም። ዝሆኖቹ ዘንድሮ ለፍጻሜ የደረሱት ኮንጎ ዲሞክራቲክ ሪፑብሊክን ሶስት ለአንድ አሸንፈው ሲሆን ጋና ደግሞ አስተናጋጅ ኢኳቶሪያል ጊኒን ሶስት ለዜሮ ቀታ ነው። የጋና ብሔራዊ ቡድን ዛሬ ተረጋግቶና ተዘጋጅቶ የቀረበ ይመስላል። ዋንጫውን ይዞ ወደ አክራ ይበራል ሲሉ ዋና አሰልጣኙ ተንበየዋል። ስለ ሁለቱ የአፍሪካ ከባድ ሚዛኖች አንዳንድ ማስረጃዎች፣ በፊፋ የደረጃ ሰንጠረዥ አይቮሪ ኮስት 28ኛ፣ ጋና 37ኛ ላይ ተቀምጠዋል። አይቮሪ ኮስት በዘንድሮ የዋንጫ ማጣሪያ ከጊኒ ጋር አንድ አቻ ከማሊም ጋር በተመሳሳይ ውጤት ሲለያይ፣ ካሜሩንን አንድ ለዜሮ፣ አልጄሪያን ሶስት ለአንድ፣ ኮንጎ ዲሞክራቲክ ሪፑብሊክን ሶስት ለአንድ አሸንፏል። ጋና ግን የመጀመሪያውን በሴኔጋል ሁለት ለአንድ ከመሸነፉ በቀር በቀሩት አራቱ ድል መጥቷል አልጄሪያን አንድ ለዜሮ ደቡብ አፍሪካን ሁለት ለአንድ ጊኒን ሶስት ለዜሮ ኢኳቶሪያል ጊኒን ሶስት ለዜሮ ነው አሸንፎ እዚህ የደረሰው በፕሪምየር ሊጉ ሁለቱም ጎበዝ ተጫዋቾች አሏቸው ከአይቮሪ ኮስት ኮሎ ኮሎቱሬ ለሊቨርፑል ሼክ ቴዮቲ ለኒውካስል ዩናይትድ ያያቱሬ እና ዊልፍሬድ ቦኒ ለማንቸስተር ሲቲ ይጫወታሉ ከጋና ደግሞ ክሪስቲያን አትሱ ለኤቨርተን፣ ኮሲ አፒያ ለክሪስታል ፓላስ ይጫወታሉ። በዛሬው ወሳኝ ዋንጫ ፍልሚያ የብዙዎችን ትኩረት ይስባሉ ተብለው የሚገመቱት ከአይቮሪ ኮስት የሮማው ክለብ ጠላዥ ጀርቪኖ ነው። የቀድሞው የአርሰናል አጥቂ ጀርቪኖ ፈጣን ሽወዳ የሚያውቅና ጥሩ ግብ አዳኝ ነው። በ2012 ፍጻሜ ወቅት ቡድኑ በዛምቢያ የተሸነፈው እርሱ በሳታት ፍጹም ቅጣት ምት ምክንያት ስለነበር ዛሬ ለመካስ ይሞክራል ተብሎ ይጠበቃል። ጀርቢ ነው። ከጋና ብላክስታርስ ወይም ጥቁር ከዋክብት አይን የተጣለበት ተጫዋች አምበሉና ብዙ ጎል በማስቆጠር የሚታወቀው አሳሞ ጋያን ነው። ጋያን ከዚህ ቀደም በሦስት የዓለም ዋንጫ ግጥሚያዎች ወቅት ጎል አግብቷል። ዛሬም ያን ጥበቡን ሊጠቀም ይችላል ተብሎ ነው የሚጠበቀው። የአይቮሪኮስትና የጋና ብሔራዊ ቲሞች ለዋንጫ ፍጻሜ የሚያደርጉት ፍልሚያ ከሐምሳ ደቂቃዎች በኋላ ይጀምራል። ለአድማጮች ጠቅላላ ውጤቱን ለመግለጽ ግን ስርጭታችን ካበቃ በኋላ ስለሆነ የሚጨርሱት አይቻልንም። ሙሉ ዘገባውን በነገው የሰኞ ስፖርት ፕሮግራም ይዤ እመጣለሁ። በዚሁ ላብቃ። ሰለሞን ክሌንን ሰላም፣ ደህና ነሽ። ሰለሞንን፣ ለስፖርት ዘገባው አመሰግናለሁኝ። እንግዲህ ክቡራትና ክቡራን አድማጮች ሰላሳኛውን የአፍሪካ ዋንጫ ግጥሚያ እስከምትመለከቱ ድረስ ከመስታወት ጋር አብራችሁን ቆዩ። እንግዲህ እስከዛው ድረስ ደግሞ ቴሌቪዥን ለማየትና ውጤት ለመስማት እድሉን የማታገኙ ካላችሁ በዌብሳይታችንም ላይ ውጤቱን እናስቀምጣለን። ተከታትለን፣ መልካም ቆይታ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጆ ይታየና ከኖክ ሰማግዜር ነን። በምሽቱ ዝግጅት በግብርና ንግድ ዘርፍ አመራር ስልጠና በማገኘቷ ስራችን እየተቃና ነው ትላለች። በገጠሪቱ ኢትዮጵያ በከብት ማድለብ ስራ እንደዚሁም የንግድ ስራ ነው ጓደኞቿን አሰባስባ በስራ የተሰማራች ወጣት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጀመሩት የአፍሪካ ወጣቶች በየዓመቱ የመጡ ስልጠና የሚያገኙበት መርሃ ግብ ያሊ አራተኛ ዙር ተሳታፊዎች መረጣ ተጀምረዋል። ባለፈው ዓመት ታዲያ ወጣቶቹን ተቀብለው በዩኒቨርሲቲ ስልጠናውን የሰጡ መምህር በዚህ በስቱዲዮ ልምዳቸውን እንዲያጋሩን ጋብዘናል። የሙዚቃ ግብዣ እናስቀድም። Poly, Poly, ዜናታችን ስናልፍ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ እገዛ አማካኝነት የንግድ አመራር ስልጠና የወሰዱና ሰሞኑም በአዲስ አበባ ተሰባስበው የነበሩ ኢትዮጵያውያት ንግዳቸውን ማሳደግ ሩቅ ማለም ጀምረዋል። በግብርና ምርት ንግድ ላይ የተሰማሩት እነዚህ ሴቶች በስራቸው ውጤት እያመጡ የልምድ ልውውጥን በማድረግ እየተማማሩ መሆናቸውን ጠቅሶ ባለፈው ሳምንት እስክንድር ፍሬው እንደዘገበልን ይታወሳል። የእነዚህን ታታሪ ኢትዮጵያውያት ታሪክ በየጊዜው ካሉበት እያነጋገርን ብናሰማችሁ ብለን አስበን፣ ለዛሬ እንግድነት የጎጃሟን በእንስሳትና ተዋጽኦ ዘርፍ የተሰማራችሁን ወጣት አገኘናት። የተሰማራችበት የከብት ማድለብ ንግድ ስራ በአካባቢዋ ሴቶች ተሰማርተውበት አያውቁምና ሴት ብሎ ከብት አዝላቢ የሚለው ወከባ መኖሩ መጀመሪያ ላይ አልቀረም ነበር ትለናለች። ዛሬ ግን ለምደውናል፣ ሌሎች እህቶቼ ፈለጌን እየተከተሉ ነው ትላለች። የደቡብ አቸፈር ዱርቤቴዋ ወጣት ባለችበት በቃኝ ብላ መቀመጥ እንደማትወድ ይልቁንም በተቻላት መጠን ሌሎች ስራዎች ላይ ተሰማርታ መሻሻል እንደምትፈልግም ታወሳለች። ለብዙዎች በታታሪነቷ ግሩም አርአያ መሆን የምትችል ወጣት ነች ብለን እንተማመናለን። ተዋወቋት። እሺ፣ የእናት ፋንታ ይግዛው እባላለሁ። አማራ ክልል፣ ምዕራብ ጎጃም ዞን፣ ደቡብ አቸፈር ወረዳ ነው ምኗል። ምን ይባላል ወረዳ ዋልሽ? እስኪ እንደው ወደ ውይይታችን ከመግባታችን በፊት የእናት ፋንታ የሚለው ስም እንዴት ነው የተሰጠሽ? እናትሽ ናቸው ያወጡልሽ የእራሴ ፋንታ ብለው? አይ እኔ ወንድሞቼ ጋር ነው ያደኩ። ወንድሞቼ ናቸው ያሳደጉኝ። አባቴ በህፃንነቴ ስለሞታ። እሺ እና ወንድሞቼ እኔ ብቻ ሴት ልጅ ስለሆንኩ ለእነሱ ወታቸው ለዛ እኔ እናታችን ፋንታ ብለው ያወጡልኝ። ጥሩ ስም አውጥተውልሻል። ምን ሙያ በምን ስራ ነው የምትተዳደሪው? እኔ አሁን የምተዳደረው በፊት የመንግስት ሰራተኛ ነበርኩኝ። ጤና ኤክስቴንሽን ሙያተኛ በሀገራችን ላይ እንደመጣ መጀመሪያው ዙር እዛ ሰልጥኜ ወደ ገጠር ገብቼ ሳገለግል ነበር ህብረተሰቡ ከዛ በኋላ ግን ያው ብዙም ውጤታማ ለኑሯችን ለውጥ የማይኖረው ነገር ሲሆን የመማር ዕድልም ምንም ሳይኖር ሲቀር ስራ ለቀኩና ወደ ካፌ ነገር ካፌ ተሰራ ነበር ከዚህ በፊት አሁን ግን እየሰራ ያለሽው ማድለብ ላይ ነው ከብት ማድለብ ላይ ነው የተሰማራሽው እና በዚህም ዝግጅት ላይ የአሜሪካው የተራድኦ ድርጅት ባሰናዳው ዝግጅትና ስልጠና ላይ ልትካፈይ የቻልሽውም በዚህ በከብት ማድለቡ ስራ የተሰማራሽ በመሆንሽ ነው እስኪ ስለ ስራሽ ዘርዘር አድርገሽ አውሪኝ አሁን እኛ በስሬ አስር ሴቶች አሉ። የቤት እመቤቶችን አንድ ከየቤታቸው አውጥቼ ተደራጅተን ወደ ስራ እንውጣ በማለት ዘጠኝ ሴቶች ከኋላ ያሉ፣ እኔ በኃላፊነት ሰብሳቢ ነኝ። እንደዚህ ማድለብ እየሰራን ያለ ነው። ከብት እያደለባችሁ ትሸጣላችሁ? አዎ፣ እያደለብን፣ እኛም ገበያ በሚጠፋ ሰዓት ራሳችን እናርድና በመደብ ስጋ እናከፋፍላለን። ገበያ ሲኖር ለሆቴሎች፣ ለቄራ ቤቶች ምናምን እና እንሸጣለን እያደለብን ስራውን ከጀመር ነው? ያው ሁለት አመት ሆና ለው። ሁለት አመት ሆናችሁ እዚሁ። አሁን ያለሽበት ደቡብ አቸፈር ወረዳ ላይ እንግዲህ ከጤና ባለሙያነት፣ ከዛ በኋላ ወደ ካፌ፣ ከዛ በኋላ ነው ወደዚህ ከብት ማደቡ ስራ ወደ እንስሳት የገባሽው? እንዴት አሰብሽው? ደግሞ በሴቶች ተለምዷል ይሄ ስራ አዎ እዚህ ወረዳ ላይ እኔ መጀመሪያ ያሰብኩበት ምክንያት እዚህ የደለበ ከብት ለሆቴሎች ለስጋ ቤቶች የሚያቀርብ አካል ሳይ አካባቢውን የለም፣ የሚያደልብ ሰው የለም። ወደዚህ ስራ ብንገባ ውጤታ ማኖራለን ብዬ የወረዳው ጥቃቅን እና አነስተኛዎችን እንደዚህ ሴቶችን ያው ስጠይቅ ሄጄ ያው ተደራጅቶ ካልሆነ ቦታ ማግኘት እንደማይቻል ሲነግሩኝ ያው ሴቶችን በማደራጀት ቤት የሚውሉ የቤት መቤት ሴቶችን በመቀስቀስ አካባቢ ያሉትን እናንግባባለን ብዬ ማስበውን እነሱን አደራጅተን እንደዛ አድርጌ ቦታው ተሰጠ። እዚህ ወረዳ ላይ ሴት አድላቢም እኛ ነን የጀመርነው። አሁን ግን ከኛ እያየ ሌሎችም አሉ፣ እየሞከሩ ነው ሌሎች አድላቢዎች። ግን እኛ ስንጀምር ማንም አልነበረ አድላቢ ሴት። ያው ገበያ ላይ ስንወጣ ትንሽ ተቀባይነትም የለንም ነበር። እኛ ስንገዛ እነዚህ ሊገዙን አይችሉም ለወደ ማደ የምናገባቸውን ከብቶች ስንገዛ ንቀት ምናምን ነበር። አሁን ግን እየለመዱን ስለመጡ ጥሩ ነው፣ እየሰራን ነው ያለን። ወደ መጀመሪያ አካባቢ ትንሽ ክሳራ ምናምን ነበረው። አሁን ጥሩ ነው። ምንድን ነው ንቀቱ? ደግሞ ሴት ብሎ ከብት አድላቢ የሚል አይነት ነው። አዎ። ሴት ያወጣ ገበያ ላይ ከብት አትገዛም። በአካባቢው አልተለመደም። ከብት መሸጥ አትችልም። ወጠንም ለከብቶች መኖ መግዛት ስንሄድ እንደዚህ የሆነ ነገር ነበረው በፊት እንደጀመርን አካባቢ። አሁን እንኳ ያ ነገር እየተወገደ ነው። ሌሎች ሴቶችም እየተደራጁም በውስጣቸው ወንድ እያካተቱም አሁን እየጀመሩ ነው ስራ። ሴቶቹ እነዚህ የምቀርባቸውን ሴቶች አደራጅቼ ብለሻል። መጀመሪያ ላይ ተቀበሉሽ ሻሉ ወይስ ይሄ ነገር አያዋጣም እንደው መስሎሽ ነው እንጂ የሚል ነገር ነበር። አላሉም ያው እኔን በሌላ ስራም እንደዚህ ስሳተፍ ያምኑብኝ ስለነበረ ጥረት ያለ እዚህ ላይ ነው እዚህ ላይ ብንሰራ ውጤታማ ልንሆን እንችላለን ምናምን ስላቸው እየተቃወመ የለም እሺ ብለው በፍላጎት ነው ሁሉም የተደራጁ አሁን ሙሉ መተዳደሪያችሁ ነው ትርፋማ ሆኖላችኋል የእናት ፋንታ አሁን ትርፋማነት ወዳ ይህንን እንትን ስንሰራ ተበድረን ነበር ካውቁ የምንሰራ ነበር እና አሁን ያንን እዳ ሁለት ዓመታችን ነው እንዳልኩሽ የጀመርነ ቤቱን ግንባታ አለ እንደዚህ ቦታውን እነሱ መንግስት ቢሰጠን የዛ የውሃ የምናምን እንደዚህ ወጪዎች አሉብን። አሁን ሀያ ስምንት ሺህ ብር ብቻ ነው የቀረን እዳ እየመለስን ነው። ሰማንያ ሺህ ብር እዳ እየመለስን ነው ስለሆነ አሁን ሙሉ በሙሉ በዛ እንተዳደራ በሚል ነገር የለም። መጀመሪያ አካባቢም እንዳልኩሽ ከልምድ ማነሳ አንጻር ከስረናል። የተወሰኑ ጊዜ አካባቢ ላይ የማይፈለጉ ከብቶችን የፈረንጅ ኮርማዎች እነዛን አድልበን እኛ ገበያ እናገኛለን ብለን እንደዚህ ይሄ አካባቢው አልተቀበላቸውም ነበር እንደዚህ አይነት ነገር። መጀመሪያው አካባቢ በጣም ክፍረት ነበር፣ እየከሰር ነበር። ያው በኋላ ግን እየወሰነ ከክሳራችን ምንድን ነው ምናምን የሚለውን ነገር እያየን አሁን እዳ እየመለስን ስለሆነ ብዙም እኛ ወደ እኛ የምናስገባው ነገር የለንም፣ ብዙም ነገር ስለዚህ እዳ ያው ባለቤቶቻችን የቤትመቤት ስለሆነ ባለቤቶቻችን ስላሉ በዛ እየተዳደርን ለወደፊት ይህንን ውጤታማ እንሆናለን በሚለው ነው። ሀያ ስምንት ሺውን እዳ ስትጨርሱ ከዛ በኋላ ነው ለራሳችሁ ገቢ ማምጣት የሚጀምረ። መጣጣር መሆኔን ስለሚያውቁ ጓደኞቼ ብለሽኛል። እስኪ ስለሱ አውሪኝ። ታታሪነትሽን እንዴት ነው አሁን እዚህ እኔ ያልኩሽ የተወለድኩበት አካባቢ ሌላ አካባቢ ነው የነበርኩ ጤና ኤክስቴንሽን ነበርኩ እንዳልኩሽ። ያ ውጤታማ አልሆነም ብዬ ነው ወደዚህ ወደ ንግዱ የገባው። እዛ ጤና ኤክስቴንሽን ላይ ያለውን ገጠር ላይ እንዲሁ ዝም ብዬ በመንግስት ስራ ብቻ አልኖርም ብዬ፣ በጎን ለጎን ሰራተኛ ቀጥሬ ሻይ ያስፈላ ነበር። እንደዚሁ በቃ የተለየ ገቢ፣ ተጨማሪ ገቢ የማግኘት ፍላጎትን ያውቁታል። የመጣሁበት ወረዳ ላይም አዲስ ወረዳ ነው። ሰዎች ያውቁኛ ካፌ ከፍቻ ያ ውጤታማ ሳይሆን ሲቀር ደግሞ እንደዚህ ባልትና ነገር የተለያየ ስራን እንትን ስለምል ስለምን በዛ ስለሚያምኑብኝ ነው ብዬ ገምታለሁ። እነሱም ይላሉ አሁን ወረዳ ላይም ታታሪ ናትን የወጥቼ ከብት ስገዛም እንደዚህ ስልም በቃ ከሷ ተማሩ፣ እሷ እንደዚህ ናት። በቃ ብንሰርም መጀመሪያው አካባቢ እንደዚህ ክስር ስንል ሰዎች ሁሉ በቃ ጥቅም ከሌለው ምናምን ሲሉ ተው፣ እንደዚህ አይደለም፣ ንግድ በአንድ ጊዜ አይገኝም። ውጤታማ ይሆናል። ውጤታማ ሳይሆን ደግሞ ውጤታማ ሲሆን ልንወደው ስራውን ደግሞ ፌል ሲያደርግ የምንጠላው ከሆነ እንትን አትበሉ ምናምን እያልኩ እንደዚህ ስለሚል ያው ያምኑብኛል። በታታሪነት ሄደ ማለት ፈልጌ ነው። በጤና ሰራተኝነት ስትሰሪ ደሞዝሽ አልበቃ አለ? አዎ አምስት መቶ ስልሳ ብር ነበር፣ የዛን የተጣራ የሚደርሰን ያው ለወር ያስተዳድራል። ገጠርም ስለምንኖር። ግን ሁሌ ተመሳሳይ አይነት ህይወት መኖር አልፈልግም። ተፈጥሮ ሆኖ ይሆን አላውቅም በቃ ገቢ ነገር ገቢ መጨመር አለብኝ መሻሻል አለብኝ የሚለው ነገር ስላለብኝ ነው። ስንት አመትሽ ነው? የእናት ፋንታ ሰላሳ አንድ አመት። ሰላሳ አንድ በትምህርት እስከምን ድረስ ዘልቀሻል? በትምህርት የጤና ኤክስቴንሽን ሌብል ዋላ ና አሁን ደግሞ ሮድ ኮንስትራክሽን በማታ ቀን ይህን ስራ እየሰራው ተምር ያለ ሌብል ስር ያለ የመንገድ አስር ሲደመር የመንገድ ግንባታ ላይም እየተማርሽ ነው? ተምሬ ጨርሻሉ። ያው ባልሰራበትም ተምሬ እጨርሻለሁ። ይሄን የከብት ማድለቡን እየሰራሽ እንደገና ደግሞ በጎን ማታ ይሄኛውን የመንገድ ሰው፣ ማታ የተማርኳ። ምን ያህል ጊዜ ፈጀብሽ? 3 አመት። ልጆች አሉሽ? ትዳራለሽ? አዎ፣ አንድ ልጅ አለችኝ። አዎ ትማራለች። አራት አመቷ ነው። ያው ወረዳ ላይ ይህቺ ሁኔታ ስለሌለች ከዚህ አልገባችም። ቤት ውስጥ እኔ ፊደል አስቆጥራታለሁ። የህፃናት መዋያው ነው የሌለው ወረዳ ገና ታዳጊ ወረዳ ስለሆነች ምቹ ሁኔታ የለም። ከአራት ከአምስት ከስድስት ዓመት በኋላ ትገባለች። ቤት ውስጥ ግን እኔ እያስተማርኳት ነው። እንደ አንቺ ልጅ ያሉ በሷ እድሜ ያሉ ልጆች ታዲያ እንደውችኑ በዛ ደረጃ መማር ያለባቸውን ነገር ከቤተሰብ ብቻ ነው። እንደ አንቺ እናቶቻቸው አባቶቻቸው ካላስተማሯቸው እንዲሁ ነው ሲጫወቱ የሚውሉት። አይ እንትን ነው፣ እኔ ምቹ አይደለም ብዬ ነው። እዚህ ሰርቪስ የለም መኪና የሚወስዳቸው የሚያመጣቸው የሚማሩበት ቦታ አቧራ ነው። እንደዚህ አይነት ነገር ስለሆነ ሌዛ ልጄን መላክ አልፈልግም። እንዲ የሆነ ዓለም የሚያውሉበት ህጻናት ግን ምቹ አደለም ለህጻናት ሙያ የሚሆን ቦታ አደለም። ጊዜ በራሴ ስለማስብ ነው። ስለዚህ መጠንከር አለባት። ይ ስለዚህ ትምህርት ቤት ነው ምታስተምሪያት? ቤት። አዎ። እስከምጠነክር አምስት ዓመት ሲሞላ ስድስት ዓመት ሲሞላ ትልካታለህ ወደዛ። የአሜሪካው ድርጅት በሰጠው ስልጠና ተካፍለሻል አደለም? አዎ ለሱ እንዴት ልትመለመይ ቻል ምን ስልጠና ተሰጠሽ? እዛ የተሰጠኝ እንዴት ልመለመል እንደቻልኩ አላውቅም። እንትን ማን ነው አመልድ የሚባል ድርጅት፣ አንዴ ሁላችንንም በሙሉ ሴቶችን አሰልጥኖናል። እዚህ ኛ ወረዳ ቅርብ አካባቢ ላይ ከአንቺ ጋር ያሉትን ዘጠኙን ከኔ አሁ የኔን በሙሉ የኔን ግሩፖች አሰልጥኖናል። ስለከዛ ስልጠናም ተነስተን ነው ስለ ከብቶች አመጋገብ አገዛዛቸው እንዴት ይህን ሙሉ ስልጠና ሰጦናል። አመል አመድ አማራ ተራዶ ድርጅት ነው፣ ዳንግላ የሚባል አዊ ዞን አካባቢ ለሶስት ቀን ስልጠና ሰጥተናል። እና ከዛ መሰለኝ የምልመላው ለዚህ ለዚህ ስልጠና የተመለመልኩበት ቦታ ልነግርሽ ፈልጌ ነው። አዎ፣ ከዛ በኋላ ነው ወደዚህኛው፣ ወደዚህ ስልጠና የተላኩት ከዛ በኋላ ስለሆነ ምናልባት እዛ ላይ ሌሎች ግሩፖችን በሙሉ ብዙ ግሩፖች ነበሩ አብረውን የሚሰለጡ የሀዌው ላይ አዎ እና ከዛ ይመስለኛል፣ ወደዚህ እንዴት ልትገቢ ቻል ስላልሽኝ ነው። ይሄኛውን የአሜሪካኖቹን የት ነው የሰጧችሁ? ይሄ ባህር ዳር ነው፣ በክልል ነው ባህር ዳር ነው እየተሰጠ ነው። ያለ ባህር ዳር ነው የተሰጠ ነው። አራቱን ዙር አሁን አምስተኛ ዙር ይቀረናል። ኦ በዙር በዙር ነው? አዎ በየወሩ ነው፣ በየወሩ ነው። ስለዚህ ባህር ዳር መሄድ አለባችሁ በየጊዜው? አዎ በየወሩ ለአምስት ጊዜ ነው ተከታታይ የሚሰጠን። አራት ወስጃለሁ፣ አሁን አንድ ይቀረናል። አምስተኛ ጫፋሉ ማለት ነው። እስቲ ምንድን ነው ያስተማሯችሁ? እሺ እዚህ ስልጠናው ላይ ሰጡን ቢዝነስ ስኪል ማኔጅመንት የሚለው ከመጀመሪያው ጀምሮ እንትን ስንል ስለ ንግድ ስራ፣ ንግድ ስራ ማለት ምን ማለት ነው፣ የገበያ ግብይት የሚለውን ነገር፣ የገበያ ጥናት እንዴት ማድረግ አለብን፣ ውጤታማ ግብይት የምንለው ምን ምን ነገሮችን ሲያሟላ ነው የሚለውን ነገር ማስተምረውናል። እንደገና የግብይት ቅይጦች የሚል ነገር የግብይት ቅይጦች ምንም የምንላቸው ነገሮች ናቸው። ሀሳቦችን፣ ቦታ፣ ምርት፣ ዋጋ እንዴት አገን የት ቦታ ምርተን የት ቦታ ነው መሸጥ ያለብን። እንደገና ፕሮሞሽን ማስታወቂያ እንዴት መስራት አለብን የሚለውን ነገር ትምህርት ሰጠውናል። አሁን በሚኒስትሪው በከብት ማድለቡ ምን ያህል ተጠቀመሽ? ደግሞም መጀመሪያውኑ ይሄንን ስራ ስነሳ ባቅ ኖሮ ይሄን ይሄን ይሄን አስተካክል ነበር ይሄ ይሄ አይጠፋብኝም ነበር የምትዩን እስቲ ይዘርዘር አድርገሻ። አዎ አሁን እኔ መጀመሪያ ስንገባ፣ ያው ስሜት ወደ መለወጥ ካለን ስሜት ተነስቼ እነዛን ሴቶችን አደራጅቼ ነው የገባው። ለምሳሌ በፊት ስንሰራ ዝም ብለን በዘልማድ መዝገብ የለም፣ ምን ያክል ገዛ ነው፣ ምን ያክል ወጪ ተጠቀመ፣ ምን ያክል ነው ገቢያችን እሱ የተጠቀመው ይህን ያክል ስናደረው በዚህ ኖር ምን ያክል ነገር ተጠቅ መዝገብ የሚባል ነገር በአጠቃላይ አልነበረንም። በፊት ስንሰራ ዝም ብለን ብር እናዋጣለን፣ እንገዛለን ከዛ ይህን ያክል ተሸጠ። ትርፍና ክሳራችን ራሱ ማወቅ አንችልም ነበረ፣ ከዚህ ስልጠና በፊት ማለት ነው። አሁን ግን ይህ ስልጠና ሁለተኛውን ዙር እንደሰለጠነት ለመዝገብ አያያዝ በቃ ጠራ ያለ ነገር ሲሰጡን እኔ መጥቼ እዚህ አጀንዳ ገዛንና መዝገብ አያዝ፣ ወጪያችንን፣ ገቢያችንን እንደዚሁ ብዙ ነገሮችን ወቃ ያለ ነገር በዱቤ የምንሸጣቸው ለሆቴሎች በዱቤ ስናስረክብ ብር ሲመለስልን አጠቃላይ ትርፍና ክሳራችንን ለይተን ማወቅ ችለናል። አሁን ከስልጠናው በኋላ በጣም ጥሩ ነው። አሁን አንድ ዙር ነው የቀረናልሽ? አዎ አንድ ዙር ይቀራል። አሁ ሰው በሶስት የባራት አካባቢ በዚህ ወር አሁን እንገባለን። ከዚህ በኋላ በጀመርሽው ስራ በከብት ማድለቡ ነው መቀጠል የምትፈልጊው? አሁ እኔ መቀጠል የምፈልገው ቢዝነስ ፕላንን በፊት ይህንን ገና ስራውን ወደዚህ ስራ አቅደን ስንገባ ቦታ ሶስት ሺ ካሬ ሜትር ያው ተደራጅታችሁ እንደዚህ ከተቀበልን በኋላ የመሸጫ ቦታ ጠይቀን ነበረ። እዚህ ወደ ስጋ ምርትነት ደግሞ ቀይረን ብንሸጥ ውጤታማ ልንሆን እንችላለን። ያው በተረፈ በሬዎችም በቁም እንሸጣለን። ከዛ ውጭ ደግሞ ወደ ውጤት ነገር ቀይረን እየታረደ ማለት ነው። በኪሎ ብቻ ሳይሆን ሰፋ ተደርጎ እየተጠበሰ በቃ ተመጋቢውም እዛው ሊመገብበት በሚችል ሁኔታ አይነት ነገር ብንቀጥል ይሄ እንትን ቢዝነስ ፕላናችን ላይ ሰርተናል። ያው ካለን አቅም አንጻርና ገና መጠናከር ስለሚቀረን ያንን በሂደት ወረዳውንም እየጠየቅን ቦታ ለተደራጁ፣ አንዱ ብዙ ጊዜ ብቻ ነው ቦታ የሚሰጥ፣ ሁለተኛ ቦታ መሸጫ ቦታ ደግሞ ልንሰጣቸው አንችልም ምናምን የሚል ነገር አለ። ግን አቅማችን እየጠነከረ በሄደ ቁጥር ትርፋማየውን በመጣን ቁጥር ይህን እንደዚህ ለማድረግ ነው እቅዳል ሌሎቹም በስርሽ በዚሁ መቀጠል ነው የምንፈልግ። በስርሽ ያሉትም በዚህ ጉዳይ ይግባባሉ እና በጎን ለጎን ቦታው ሰፊ ስለሆነ ወተት የወተት ላሞችን ማርባት እንፈልጋለን። እኔ አሁን ሌሎች የኔ ኩያ ሴቶችም፣ ታናሾችም ታላቆችም እንዲያውቁ የምፈልግ ነገር አሁን ሰው ሴት በመሆናችን ብቻ በቃ ከወንድ እጅ አይከን መኖር እንደሌለብን በራሳችን ተንቀሳቅሰን እኛ እንችለው የምንለው ነገር ስራ እንደሌለ ሴቶች ከማን ከወንዶችም በላይ እኛ ካመንበት ውስጣችንን ለመስራት ከተነሳንና መስራት እንዳለብን ካመንበት የመስራት አቅም አለን። አሁን ከብትን የሚያክል ነገር ሴት አይችልም ተብሎ ነው የሚገመት እና ይህንን ነገር በቃ የማይቻል ነገር የለም። ሴቶችም ከወንዶች እኩል ነን። እንደውም ከወንዶች የተሻለ ጥሩ በቃ ጉጉትና ፍላጎት የመፈጸም ፍላጎት ሳለን ያው መስራት እንችላለን። በቃ ሰው ሴት በምትፈልገው የስራ ዘርፍና በምትፈልገው ጊዜ መስራት ትችላለች፣ ብትሰራም ደግሞ ውጤታማ ትሆናለች ብዬ ነው የምናግራቸው እንጂ ወደኋላ ሴት ነኝ ብላችሁ ወደኋላ እንዳትሉ እንዳትሉ። የማይቻል ነገር የለም በጾታ ብቻ እኛ ሴት ስለሆነ የማንችለው ስራ የለም የሚባል ነገር የለም የለምን በራሴ በምንሰራውም ስራ የማይቻል ነገር የለም ነው ማምን። የእናት ገበያው ቦታ ስትሄዱ ወይም መኖ ልትገዙ ስትሄዱ፣ በተለይ ደግሞ ከብት ልትገዙ ወይም ልትሸጡ ስትወጡ ምንድን ነው የሚሏችሁ ወንዶቹ? አዎ መጀመሪያ አካባቢ እንደውም ስን እኔ የተወሰኑ አራት ጊዜ እንደዚህ እንመለመላለን እኔ ሊቀመንበር ነኝ ቢሆንም ግን እኔ አብሬ እሳተፋለሁ እሄዳለሁ። ዝም ብዬ ዛሽ እሄድና ስንጠይቅ በቃ ያብሉንም ደማንች ምንድን ነው ምናልባት ስድስት ሺህ ብር ሊሸጡ ያሰቡት ከብት ከሆነ እንዳንገዛቸው ወይም ዝም ብለን በቃ ሆን ብለን የምንሄድ ይመስላቸው እና ደግሞ ሴት ደግሞ ከመቼ ወዲህ ነው ደግሞ እንዲከብት መሀል ገብታ የምትጠይቅ ምናምን ይላሉ። ዋ ልትሸጥ ነው አደል መጣ ልትሸጥ ከመጣ የምትሸጥበትን ዋጋ ነው የምትነግሪኝ። ስለ ጾታዬ በቃ ቢሳሳ ያለ ጊዜ ገብተን ነው ልንነጋገር ምንችል። እኔ ያው ትንሽ እናገራለሁ ከሌሎች በተለየ ልትሸጥ ከሆነ የምሸጥበትን ዋጋ ነው የምትነግረ ስላቸው የሚሸጡበት ዋጋ ስድስት ሺህ ከሆነ ለእኛ አስር ሺህ ወይ አስራ አንድ ሺህ ይላሉ። እንዳትገዙ ደግሞ አዎ ያሁን አይገዙም ብሎ ስለሚገምቱ ማለት ነው። እምትይውን እሰማለሁ ነው አድላቢዎች ነ እምትይውን እሰማለሁ ብሎ ነው አስር ሺህ ብር የሚልሽ። በቃ ያው ወይ ደንግጭ እሄዳለሁ ዋና እዛም፣ ወይ በቃ የሆነ ነገር ዝም ብላ ነው የሚመስላቸው። አያምኑ፣ ምን ገዛም እናውቅም፣ አይመስላቸውም። ሴቶች እዚህ ገበያ ላይ ስላልተለመደ መጀመሪያ በሬ ለመግዛት እኛ ንን የወጣን ሴቶች፣ ያው ሌሎችን ባሎቻችን እንደዚህ ግዙልን ምናምን እናስቸገር። እኔ አልፈልግም፣ በራሴ ስራ ራሴ ነኝ መስራት ያለብኝ ይዤ ስለማምን ይጃቸውን የሄድኩ ሴቶችን። ከዛ እንደዛ ፌዙብን፣ እሺ በቃ ምናምን አትሸጥም። አዎ እሺ። አሁን እዚህ ገበያ ላይ ግን ስንገዛ ታያለህ፣ አሊያም ደግሞ እስቲማን እንደሚገዛልን ታያለህ ምናምን አል ነው እንዳለን እንደዚህ ሎሎችን እንደዚህ ስንጠይቃቸው እንደዚህ ላሉ ከዛ ተከራክረን ሁለት ሶስት በር መግዛት ስንጀምር፣ በቃ እነዚህ እውነትም ማድላቢ ናቸው ማለት ነው ምናምን ይዙና ከዛ ከሁለት ቀን ከሶስት ቀን ገበያ በኋላ እዛ ተደጋጋሚ ለመግዛት ስንወጣ፣ ለመሸጥ ስንወጣ፣ ከዛ እየለመዱን አሁን አሁን እንዲሁም በቅርቡ ሌሎች የሴት ማህበር አሉ፣ እየወጡ ነሱም እንደኛ ይገዛሉ። እንደዚህ ነበር በፊት። አሁን ተለምዷል። ምን ይሰማሻል አሁን ሁኔታው፣ አመለካከት በመለወጡ በመለመዱ እኔ እሱ ጋር የሚለኝ በጣም እኔ አረያ ሁኘ ለዚህ እዚህ ምን ሆነ የምኖርባት ጠባብ ወረዳ ብትሆንም እኔ ገብቼ ገበያ ላይ በመግዛቴ ሌላዋ ደግሞ ህቴ ቤት የምትውለው ህቴ ከሷ ለምን አንሳሉ ብላ ወጣሷን በመግዛቷና ጓደኛ በማግኘቴ ደስ ነው ሚለኝ። በቃ እኔ አረያ ለ በመሆኔ ደስ ይለኛል። ደሳ ነው የሚሰማኝ። በጣም አመሰግንሻለሁ። መልካም እድል። እኔም በጣም ነው አመሰግን እግዚአብሔር Yeah. <laughs> እያቀለጠችው ነው የምትከታተሉት፣ የአሜሪካ ድምጽ ሬዲዮ ጣቢያን ነው የመስታወት ዝግጅት። እንዲህ እያዝናና ቁም ነገር እያስጨበጠ ግሩም ውይይት ነው ያደረጋችሁት። ቆንጅት፣ በነገር ላ የምትገርም ወጣት ነች። በጣም ቀሪም ክፍል አለ እንግዲህ፣ ወደፊት እናቀርበዋለን። በብዙ ጉዳዮች ዙሪያ ነው ያወራ ነው። መልካም ቆንጅት። ወደ ተከታዩ ዘገባችን እንለፋ አሁን የስቱዲዮ እንግዳችን ዶክተር መስፍን ብዙነህ ይባላሉ። አድማጮቻችን በአትላንታ ጆርጂያ በሚገኘው ክላርክ ዩኒቨርሲቲ የኢኮኖሚክስ የምጣኔ ሀብት መምህር ናቸው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በመሰረቱት ከአፍሪካ ሀገሮች በጠቅላላ ተመርጠው የተውጣጡ ወጣቶች ወደ አሜሪካ መጥተው ስልጠና የሚያገኙበት በእንግሊዝኛ ያሊ ያንግ አፍሪካን ሊደርስ ኢኒሽቲቭ የተባለ መርሃ ግብር በየዓመቱ ሲካሄድ ቆይቷል። ባለፈው የአውሮፓውያን ዓመት ወዲህ የመጡትን ወጣቶች ተቀብለው ካሰለጠኑ ሃያ የአሜሪካ ዩኒቨርሲቲዎች አንዱ በሆነው በአትላንታው ዩኒቨርሲቲ ለወጣቶቹ የተዘጋጀውን የስልጠና መርሃ ግብር አሰናድተው ተቀብሎ የማስተናገዱንም ኃላፊነት ይዘው አስተምረው የሸኙ መምህር ናቸው ፕሮፌሰር መስፍን ለዘንድሮ ማለት ለአውሮፓውያኑ 2015 ደግሞ ለመቀበል በሚደረገው መሰናዶ እንዲካፈሉ ተጋብዘው ወደ ዋሽንግተን መጥተው ነበርና እኛም ወደ ስቱዲያችን ጋበዝናቸው ያሊን መለስ ብለው በማስተዋወቅ ይጀምራሉ መጀመሪያ ትንሽ ወደ ኋላ ሊሄድና በ2010 ፕሬዚደንት ኦባማ አንድ ስብሰባ አድርጎ ነበር የአፍሪካ መሪዎች ሰባት ስምንት ነበሩ መሰለኝ እና ከዛ ስብሰባ ላይ ምን ላረግላችሁ ትፈልጋላችሁ ብሎ ፕሬዚደንት ኦባማ ባቀረበው መሰረት አንዱ ወጣቶችን ጎበዝ ጎበዞችን ወደፊት የሚመራ እና የሚያሰለጥን ነገር ነው የምንፈልገው እና ደግሞ ተመልሰው የሚሄዱ ወደ ሀገራቸው ሂደው ተመልሰው አንዳንድ ነገር ተጨባጭ ነገር የሚሰሩ አካዳሚክ፣ ዝም ብሎ አካዳሚክ ያልሆነ ነገር የሚል ሀሳብ መጥቶ በዚያን ጊዜ ከዛ በኋላ ፕሬዚደንት ኦባማ ስቴት ዲፓርትመንት ዩኤስ ኤጀንሲ ፎር ኢንተርናሽናል ዲቨሎፕመንት፣ አይ ቲንክ ሀሳባቸውን በሙሉ ከገለጹ በኋላ ያንግ አፍሪካን ሊደርስ ማለትም ከእያንዳንዱ ከአፍሪካ ውስጥ ያሉት በጣም ወጣቶችና አንድ ነገር መስራት የሚችሉ መርጠን በየጊዜው ለሶስት ሳምንት ለስምንት ሳምንት ብናመጣቸው ለአንድ አመት ውስጥ ብናመጣቸው የሚል ሀሳብ ቀረበ። ከዛ እሱን ወዲያ ወዲህ ሲተሳሰቡበት ከቆዩ በኋላ በስድስት ሳምንት ለስድስት ሳምንት በተለያየ ዘርፍ እንዲሰለጥኑ የሚል ከዛው ከያገሩ ከአፍሪካ መሪዎች ውስጥ መጣ። ወለ ስቴት ዲፓርትመንት አቅም መገንባት ላይ ነው፣ በተለይ የግሉ ዘርፍ በአፍሪካ የግብርና ዘርፍ የተለያዩ የኢንዱስትሪው ዘርፍ ውስጥ እንዴት አድርጎ ማቆራኘት ይቻላል? የግል ዘርፉን ከመንግስቱ፣ የዩናይትድ ስቴትስን ወይም የአውሮፓን እንዴት እናቆራኘው? የሚል ውይይት ያደረጉበት ነበርና አንዱ ከዛ ውይይት የተገኘ ሀሳብ ነው። እንግዲህ ልክ ነው። ግን አንድ ነገር ማለት የምፈልገው ይሄ ፕሮግራም ለየት ያለ ፕሮግራም ነው። አንዱ ፕሮግራም ብዙዎቹ ከአፍሪካ የሚመጡትም ከሁሉም ሀገር የሚመጡት ጎበዝ ወጣቶች መመለስ አይፈልጉም። ይሄ ፕሮግራም ግን to give incentives እንዲመለሱ እንዲመለሱ ማበረታቻ የሚያረግ ነገር አለው። እዛ አንዳንድ ነገር ያላቸው አንድ ነገር ስታብሊሽ ያረጉትን ነው የሚያመጧቸው አንድም እሱ ነው። ሁለተኛ ደግሞ በተግባር የተፈተነ ንግድ የመስራት ወይም ደግሞ ማህበረሰብ ውስጥ የመሪነት ሚና የመጫወት ልምዱ ስላላቸው ያንን ልምድ ተመርኩዞ ደግሞ በፍጥነትም ያዳብሩታል እና አንድ ነገር የምለው በሙሉ የሚመረጡት እዛ አገራቸው አንድ ቋሚ ነገር አላቸው። ስድስት ሳምንትም የሚረዝምባቸው አሉ። ሁሉም አዎ አስታውሳለሁ እንጂ እዚህ የሚቀር እዚህ ልቀር ጥሩ ነው የሚል ሰው አላየንም። በራሳቸው ፈጠራ ያቋቋሟቸው ድርጅቶች አሉ። የንግድ ተቋማት ወይ ሲቪክ የሆነም ስራ እየሰሩ ነው። አዎ ባለፈው አመት እንግዲህ ፕሬዚዳንት ባራክ ኦባማ እነኚህን በርካታ ወደ አምስት መቶ የሚጠጉ አፍሪካውያንን ወጣቶች ካገኙ በኋላ እንዲያውም ይህን መርሃ ግብር በኔልሰን ማንዴላ ስም ሰይመው ቁጥሩ እንደሚሰፋ ገልጸዋል። እንግዲህ የሚመጣው አመት ቁጥሩ ምን ያህል ነው የሚሆነው? ጊዜው አልፏል እንግዲህ የማመልከቻ ጊዜው፣ አሁን ደግሞ ያሉት ያመለከቱት ለቃለመጠይቅ የሚጠሩበት ጊዜ ስለሆነ እንዲያው እንዴት መሰናዳት እንደሚችሉ ራሳቸውን ደግሞ እና ስራቸው እንዴት ማስተዋወቅ እንደሚችሉ በዚህ ቃለ መጠይቅ ወቅት እያዳመጡም ሊሆን ስለሚችል እስቲ ይግለጹ ላቸው አሁን አፕላይ የሚያደርጉት በጣም ቀላል ነው ካለፈው ጊዜ የማመልከቻው ጊዜ ግን አልፏል። ማመልከቻው ጊዜ አለፈ መሰለ ተዘግቷል። በጥቅምት ወር ነው ያለ ተዘግቷል። ስለዚህ አሁን አመልክተው ያሉትን ነው የምናወራው እና አምስት አምስት መቶ ነው የሚመጣው ቁጥሩም አለ ለበሃያ በ2016 አንድ ሺህ ይሆናል። በዚህ ጊዜ ግን ልክ እንዳለፈው አመት ነው አሁንም ምን አምስት መቶ ነው የሚሆነው። አምስት መቶ ነው የሚሆነው አሁን በዚህ ጊዜ ያመለከቱት በጣም ቀላል ይሆንላቸዋል ብዬ ነው የማስበው። እና ኢንፎርሜሽኑ ይሰራጫል። ያለፉት የሄዱት ስብሰባ እያረጉ ይህንን ስለ ያሊ በጣም እያሰራጩ እየረዱ ብዙ በየሀገራቸው እና ብዙ ነገር ስፕሬድ አድርጓል። ወሬውም እና ህዝቡ እያወቀው ነው ህዝቡ እያወቀው ወጣቱ እና ደግሞ ያመለክተውም ብዛ በጣም ብዙ ነው የሚሆነው በዚህን ጊዜ እና እየተስፋፋ ነው። የመጀመሪያውን ማመልከቻ ያስገቡት ምን ያህል ይሆናሉ? ያሁኑ ይታወቃል። የመጀመሪያው አምሳ ሺህ ነበር። ብዙ ሰዎች ናቸው እንግዲህ ቅድምም ብዬዋለሁኝ። ብዙ ስራ የሰሩ ልጆች ናቸው። ከዩጋንዳ የመጣ አንድ ወጣት መኪና፣ የተለያዩ እቃዎች መኪና ሰርቶ በፀሐይ ብርሃን የሚሽከረከር መኪና ሰርቶ፣ ያው ወሬው ላይ ብዙም አያወራም። ስራ የሚሰራ ሰው ሙያ በልብ ነው ብሎ ነው መሰለኝ። ግን በጥግ ቆመው እያዳመጡ ስራቸውን እንኳን በአግባቡ እንዴት መግለጽ እንዳለባቸው ሳይረዱ እዚህ የሚመጡ ግን ስራ የሰሩ ልጆች አሉ። ተመልሰው ሲሄዱ ግን እነኚህ ልጆች የሚኖራቸው ለውጥ በጣም የሚገርም ነው። መጀመሪያ ስናገኛቸው ና ወደ ሀገራቸው ሊመለሱ ሲሉ ያለው ለውጥ የሚገርም ነው እና እስቲ እንዲያው እስካሁን እርሶም እንግዲህ ተማሪዎች፣ ብዙ ተማሪዎች አፍርተዋል ና ምን ለውጥ አዩ በተማሪዎቹ? እንግዲህ እሱን ኢቫሉዌት ለማድረግ ትንሽ ጊዜ ያስፈልጋል። ይሄ የሰጠናቸው ትምህርት ምን ያህል እነሱን ከዚህ የሄዱትን እንደረዳቸው ግን በዚህ እንግዲህ የተመለሱት ሐምሌ ነው ሐምሌ መጨረሻ ነው። አንዳንዶቹም ለተጨማሪ ስልጠና የቆዩ ነበሩ ሁለቱ ወደ ስምንት ምናምን ናቸው ትንሾች ናቸው የቆዩት እና እነሱም ተመልሰዋል። ስለዚህ እስካሁን ባየ ነው አንድ ሀምሳ በመቶ ካሉት ጋር ግንኙነት አድርገናል። እኛ ከሄዱ በኋላ ሪኮሜንዴሽን ጽፈን እንጽፋለን በጣም ኮሚኒኬት እናደረጋለን ከእነሱ ጋር እና በጣም ዌል ሪሲቭድ ናቸው። ተቀባይነት ተቀብለዋቸዋል ሁሉም፣ እያንዳንዳቸው። ለነገሩ እነዚህን ልጆች ያልተቀበለ ሀገር ማንም የሚገርሙ ልጆች ገቨርንመንት ኦፊስስ፣ ሚኒስተርስ፣ ቫይስ ፕሬዚደንቶቹ ጋር ሁሉም ሀገር ቀርበው ከዚህ ከተመለሱ በኋላ እድላቸው በጣም ሰፍቷል እና ልጆቹም ደግሞ እንደዚህ የይበሉ አይሰሩም። ትሩሊ የእውነት ሰዎች ናቸው እኒህ የተመረጡት ሲሄዱ እና የእያንዳንዱ ስቶሪ በጣም የሚገርም ነው እና በዚህ በአጭር ጊዜ እንዳየ ነው በር ተከፍቶላቸዋል እና ዊ ኤክስፐክት አላት ሞር ብዙ ከኢትዮጵያ ስንት ተማሪዎች ነበሩት? ሁለት ሁለት ከእነሱ ጋር ይገናኛሉ? አ በጣም እንገናኛለን። ስለሚያመለክቱ አሁን ወደፊት ስለሚያመለክቱ ልጆች እንነጋገርና በትምህርት ጎበዝ ብቻ መሆን አይደለም፣ እንዲያውም ትልቅ ግሬድም መያዝም አይደለም። የሚያስመርጠው ምን ምንድን ናቸው? እንዲያው ለየት ያሉ መስፈርቶች ያሉት በተለይ በንግድ በዚህ በማህበረሰብ አመራር እና ደግሞ በመንግስትና ህዝብ አስተዳደር እንዴት ነው የሚመረጡት? ይሄ ፕሮግራም እንግዲህ እንዳልኩት ቀደም አድርጌ በጣም የተለየ ነው። ያ የአካዳሚክም ሬከርድ ያስፈልጋል ሚኒመም የዝቅተኛው ሚኒመም ሪኳየርመንት አንዱ ዩኒቨርሲቲ መጨረስ፣ ማንበብ፣ መጻፍ፣ ማውራት፣ ዲስኩር፣ ኮሚኒኬሽን፣ አነጋገር፣ ሰው ጋር ወጥተው መናገር መቻል እንዳለባቸው እና ብዙ ብዙ የሆኑ መለኪያዎች አሉ። ከዛ በኋላ ዋናው ግን እያንዳንዱ አመልካቹ ምን ከዚያ በላይ ምን ምን አርገሃል ምን አርገሻል ነው ጥያቄው። ምንድን ነው ያረግሽው የተለየ ነገር? ምን አድርገሃል ምን አድርገሻል? የራሳቸውን ኑሮ ለመለወጥ ሊሆን ይችላል፣ የማህበረሰባቸውን ወይ ደግሞ አሰራሮችን በተለይ የንግድ አሰራሮችን፣ የመንግስት አሰራሮች የራስ የራስም ቢሆን ህብረተሰቡን የማይረዳ ነገር የለም። በቢዝነስም ቢሆን ራስንም ቢጠቅም መጥቀም ይችላል። ኦብቪስሊ ግን ምንድን ነው ለራስም ሆነ ለሀገርም ሆነ ለቤተሰብም የሚሆነ ነገር ያረጋችሁት ወደፊት የህዝቡን ኑሮ የሚያሻሽል ነገር ምን አርጋችኋል ነው። እና በጣም የተለየ የሆነ ነገር ተጨባጭ ነገር ማቅረብ አለባቸው። እንዲህ እንዲህ አረጋለሁ አይደለም፣ ፕሮፖዛል አይደለም። ኖ፣ ምን ምን አድርግሃል ማየት የምችለው ተጨባጭ ነገር። ዶክተር መስፍን በአሁኑም እዚህ ዋሽንግተን ስቱዲዮችን የመጡት መጪዎቹን ወጣቶች በተመለከተ ለሚካሄድ ስብሰባ ተጋብዘው ነው። እስኪ ስለሱ ያውሩን። በዚህ ስብሰባው ያሊ ዩኒቨርሲቲ ሪትሪት ይሉታል። በዚህ በትዌንቲ ፊፍቲን ሀያ ዩኒቨርስቲስ ተመርጠናል እያንዳንዳችን ሀያ አምስት ሀያ አምስት እንድንቀበልና ለስድስት ሳምንት እንድናሰለጥ ናቸው። ስለዚህ አሁን ይሄ ስቴት ዲፓርትመንት የጠራው ሚቲንግ ሀያችንም ተገናኝተን ካለፈው ኤክስፔሪየንሳችን ምንድነው ችግር የነበረው፣ ምንስ ተማርን፣ ምንስ ማሻሻል እንችላለን ለሚመጣው ብለን እሱን ሪፖርት አድርገን ደግሞ አይዲያ እንድን ሼር እንድና ሀሳብ እንድንለዋወጥ እና ለስቴትም ዲፓርትመንት ያለፈው ጊዜ አንዳንድ ነገር ካለን እንዲያሻሽሉ የሀሳባችንን ለመለዋወጥ ነው ከነሱ ጋር እና፣ በጣም አስፈላጊ ስብሰባ ነው። ስለዚህ የእርሶም ክላርክ ዩኒቨርሲቲ ያንኑ ያህል ተማሪዎች ይቀበላል? በአሁኑም? አዎ ሁሉም ሃያውም ዩኒቨርሲቲ ምርጫ የለም። ሀያ አምስት ሀያ አምስት ወጣቶች ይቀበላል የምንቀበለው እርስዎ በግሎ በዚህ ውስጥ በመሳተፎ ምን ይሰማዎታል? በጣም በጣም ደስ ነው የሚለኝ። ከመጀመሪያው ጀምሬ እዚያ ትምህርት ቤትም እንሸት ያረኩት ራሴ ነኝ። ይህንን ሀሳቡን ያመነጨሁት ሀሳቡን ያመነጨሁት ትምህርት ቤቱን በጣም ሰፖርት አረገኝ። እንግዲህ አንድ ሀያ ሰላሳ ዓመት ሆኖኛል። በአፍሪካ ስሰራ በየሀገሩ ሾርት ተርምም፣ ሎንግ ተርም በጣም ሰርቻለሁ እና በጣም ይሄ መደረግ አለበት፣ እነዚህን ወጣቶችን ይጠቅማል ብዬ ካመንኩት ፕሮግራም እንግዲህ እንደ ላስት ትዌንቲ ተርቲ ይርስ አንዱ ይሄ ነው። ምን ያህል ጊዜ ይኖሩ በዚህ በዩናይትድ ስቴትስ? በጣም ብዙ ጊዜ። በወጣትነት ጊዜ ስንት አመት ነበር? እስኪ ስለ እርሶም ትንሽ እንስማ። ስንት ጊዜ እንደ ኖር ኳልናገረን። እሺ ግድ የለም። በአስራ አምስት አመቴ ነው የመጣሁት፣ ሲሉ ስለ ሰማዊ ነው። አዎ በጣም ቆይቻለሁ፣ ግን ከአርባ አመት በላይ አርፍ ከአርባ አመት በላይ ነው። አርባ አመት በላይ ሆነ እንግዲህ በጣም ቆይቻለሁ። አፍሪካ አሁን ወደ ከ65 እስከ 70 ከመቶ የሚሆነው እድሜያቸው አልተጋቡም ባለና እድሜያቸው ከሰላሳ አመት በታች የሆኑ ናቸው። እና ይሄ ይሄ ትውልድ ነው አፍሪካን ከቆየችበት የጦርነት የኢኮኖሚ ዝግመት አውጥቶ ወደ አደገች አህጉር ያሸጋግራታል ተብሎ የሚታመነው በአግባቡ ምን አይነት ስሜት አደረቦት ይሄ ትውልድ እንዴት ነው? ዌል እንግዲህ እንዳልኩት አንድ ሰላሳ አመት ሆኖኛል። ከአፍሪካ ሳሰለጥን ተማሪ እያመጣው እዛም እየሄድኩኝ ዩኒቨርሲቲ ውስጥ ሌክቸረር ሁኜ ሰርቻለሁ በየቦታው ዛምቢያ፣ ኬንያ እና ከዚህ ተማሪም እያመጣሁ እዚህ በስቴት ዲፓርትመንት እየመጡ ያሰለጠንኳቸው ያስተማርኳቸዋሉ። በጣም ነው የምናመሰግናለን። በጣም እኔም አመሰግናለሁ፣ እድሉ ስለተሰጠኝ። አድማጮቻችን ዶክተር መስፍን ብዙነህ በክላርክ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ለጊዜው ታመሰግናለሁ። ቻችን የመስታወት ዝግጅት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የመጨረሻው ቅንብር ላይ ደርሰናል። የካቲት ወር ጥቁር አሜሪካውያን ለነጻነትና ለፍትህ ያደረጉት ትግል የሚታሰብበት ወቅት ነው። በዚህ ወር ታዲያ ለዚህ ትግል አስተዋጽኦ ያበረከቱ አፍሪካ አሜሪካውያን ስራና ትግል የሚታሰብበት አራያነታቸውም የሚዘከርበት ወቅት ነው። የሲቪል መብቶች እንቅስቃሴን ከመሩት አሜሪካውያን በግንባር ቀደምትነት የሚጠቀሱት ሮዛ ፓርክስ ናቸው። ዘገባው የሳሌም ሶሎሞን ነው። ትዝታ ብላቸው ታቀርበዋለች እንደ አውሮፓ አቆጣጠር በ1948 ዓ ም በሞንትጎሞሪ አለባማ የህዝብ ማመላለሻ አውቶብስ ጥቁሮች ሲሳፈሩ ከአውቶቡሱ በስተኋላ እንዲሆኑ ወንበር ለነጮች ቅድሚያ እንዲሰጡ የሚያስገድዱ አሰራሮችን አንዲት ጥቁር አሜሪካዊት አሻፈረኛሉ። ሮዛ ፓርክስ በዚሁ ታሪካዊ እምቢታቸው የሲቪል መብቶች እንቅስቃሴ አይነተኛ ተምሳሌት ሆኑ። በዛሬው ዘገባ ከዚህ ታሪካዊ እንቢታቸው ባሻገር የሮዛ ፓርክ አስተዳደግ በርካታ ውጣ ውረዶች የሞላባቸው የትግል ታሪካቸውም አስቀድሞ የጀመረ እንደነበር በዚህ ሳምንት ለህዝብ ይፋ የሆኑ መረጃዎች ያሳያሉ። በዋሽንግተን ዲሲ የሚገኘው የኮንግረስ ቤተ መጻሕፍት በትናንትናው ዕለት ይፋ የሆኑ መዛግብት እንደሚያሳዩት ሮዛ ፓርክስ ሮዛ ፓርክስ ከልጅነት እስከ እውቀት የኖሩት በዘር መድሎ፣ ሰቆቃና ሁከት መሆኑን ነው። በእጃቸው የጻፏቸው ደብዳቤዎች፣ ማስታወሻዎችና ማህደሮች በፍትህ መጓደል ቁጣ የተሞሉ ናቸው። የሮዛ ፓርክስ መቶ ሁለተኛ ዓመት የልደት በዓል በትላንትናው ዕለት ታስቦ ሲውል ይፋ የሆኑት ሰነዶች እንደሚያሳዩት እኚህ አሜሪካዊት የጥቁር መብት ታጋይ ከዚህ በፊት ከምናውቃቸው ታሪካዊ ገለጻዎች በተጨማሪ የግል ህይወታቸውን፣ ስሜታቸውን፣ ትግላቸውንና ቁጣቸውን ያካተቱ ናቸው። ኤድሪያን ካነን በኮንግረሱ ቤተ መጻሕፍት የአፍሪካ አሜሪካውያን ታሪክ ምሁር ናቸው። ለህዝብ ይፋ የሆኑት ሰነዶችና ደብዳቤዎች የሮዛ ፓርክስን ሶስት አብይ ገጽታዎች የሚያሳዩ ናቸው ይላሉ። ከማህበረተሰብ ምን እንደሚጠበቅባቸውና የህዝብ መሪ መሆናቸውን ጠንቅቀው ያውቃሉ። ሁላችንም ማንነታችንን ማሳወቅ እንደምንፈልግ ሁሉ እራሳቸውም ስለዚህ ጉዳይ ከራሳቸው ጋር ይታገላሉ። የታሪክ ማህደሮቹ ሰባት ሺ አምስት መቶ ጽሁፎችን 2500 ፎቶግራፎችን ያካትታሉ። የታላቋን እንስት አሜሪካዊት የቀድሞ ህይወት የሚያስቃኙና የተለየ ገጽታ የሚሰጡ ይሆናሉ በሚል እሳቤ ነው ለህዝብ ይፋ የሆኑት። ሮዛ ፓርክስ በዘጠና ሁለት አመታቸው የዛሬ 10 አመት እስካረፉ ድረስ ብዙ ደብዳቤዎችን ጽፈዋል። ከአድናቂዎቻቸው ደግሞ በአጸፋው እጅግ ብዙ ደብዳቤዎችን ተቀብለዋል። ከነዚህ ትውስታዎች መካከል ሮዛ ፓርክስ በልጅነታቸው ወንድ አያታቸው ጠመንጃ ይዘው ግቢውን ሲጠባበቁ ይተርካሉ። በጥቁር ሕዝብ ጥላቻ ልባቸው አብጦ ነጭ ኮፍያቸው ሰማይ የጠቀሰው የኩ ክላክስ ክላን የኬኬኬ አባላት በዚህ የሁከት ዘመን ጥቁሮችን በመስቀል ላይ ሰቅለው በእሳት ያቃጥሉ ነበር። የሮዛ ፓርክስ አያት ግቢያቸውን አጥብቀው አጥረው ቤተሰባቸውን ሲጠብቁ፣ አጠር መጠን ያለች ትንሽ ልጅ ያው በወቅቱ ላንቱታ ያል በቃች አብራቸው ትቀመጥ ነበር። ትንሿ ሮዛ ፓርክስ ከአያቷ ጋር ነቅታ ቤተሰቧን ከኬኬኬ በንቃት ትጠበቅ ነበር። ታዳጊዋ ሮዛ ፓርክስ ባንዱ ደብዳቤያቸው ቤተሰባቸውንና እሳቸውን ሊያጠቃ የሚመጣውን ፈጣሪ ድብን ያርገው እያሉ ያስቡ እንደነበር ጽፈዋል። ብዙውን ጊዜም ጂም ክሮ የሚባለውን አስተዳደር አጥብቀው ይጠሉ ነበር። በኮንግረሱ ቤተ መጻሕፍት የሮዛ ፓርክሰን ታሪካዊ ማህደር ያሰናዱት ማርሲያ ባትል እንዲህ ይላሉ። ሴትዮዋን በተመለከተ በዚያ በአንድ ክስተት ላይ አተኩረን ቀርተናል እነሆ እዚህ የደብዳቤዎቻቸውን ስብስብ እንደምናየው ከዚያ ከአንድ ክስተት በላይ ነው ሥራቸው። ቀደም ብለው በልጅነትም ነው ትግሉን የጀመሩት። አሜሪካ አሁን የተለየ ገጽታ አላት። የመጀመሪያውን ጥቁር አሜሪካዊ ፕሬዝዳንት መርጣለች። ጥቁር ሕዝቦች በርካታ የሲቪል መብቶቻቸው ተከብረውላቸዋል። እውነቱ ግን አሁንም በተለይ በምጣኔ ሀብት በፍትህና እኩልነት ተጠቃሚነት መረጋገጥ ዙሪያ ብዙ ስራዎች ይጠብቋቸዋል። አድማጮቻችን፣ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ሁልጊዜ እንቀበላለን። እባካችሁ ላኩልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ልድገመው አራት ሁለት የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ መከታተል ትችላላችሁ። በፌስቡክ እና ትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማቸዋለን። እስከዚያ በዚህ ዜማ እንቆይ? ማርሸት ማሮለላ ያለኔ ማሊመኝ እንዲያንሽንገላ ማርዬ ማርሸት i ክብረትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ። መንግስታቸው በኢትዮጵያና በጅቡቲ መካከል ለምጣኔ ሀብት ውህደትና ለጠበቀ ትስስር እንደሚሰራ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ጠቅላይ ሚኒስትሩ ይህንን የተናገሩት በጅቡቲ እያደረጉ ባሉት የመጀመሪያው የከፍተኛ ደረጃ መንግስታዊ ጉብኝት ለጅቡቲ ፓርላማ ዛሬ ንግግር ባደረጉበት ወቅት ነው። የጠበቀ አካባቢያዊ ትስስር ሀገሮቹን ተጠቃሚ እንደሚያደርግ ጠቅላይ ሚኒስትሩ አመልክተዋል። ናይጄሪያ በጸጥታ ስጋትና በቦኮ ሐራም አመፅ ምክንያት በሚል መጪውን ምርጫ ለማስተላለፍ መወሰኗ ብዙ ውግዘት እየቀሰቀሰ መሆኑ እየተሰማ ነው። ግብፅ ያስረቻቸውንና በተራዘመ ስርዓት እንዲቀጡ ተፈርዶባቸው የነበረውን ሁለት የአልጀዚራ ጋዜጠኞች ጉዳይ እንደገና ለመመልከት ለፊታችን ሐሙስ የካቲት አምስት ቀጠሮ ተይዟል። የኢራንን መሰረታዊ ጥቅሞች እስካልጎዳ ድረስ ከዓለም ሀያላን ጋር በኒኩሌር መርሃ ግብሯ ላይ ሀገራቸው ስምምነት ላይ ብትደርስ እንደሚደግፉ የበላይ መሪዋ አያቶላ አሊ ኻሜኒ ዛሬ አስታወቁ። ማጠቃለያ ዜናው ይሄ ነበር። ጤና ይስጥልኝ ደናምሽ ክቡራትና ክቡራን። የአሜሪካ ድምፅ ሬዲዮ በ25 ና በ31 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ ያስተናገድናችሁ ቆንጅት ይታየና ሄኖክ ሰማ ግዜርነን። ሰላም ደህና ደሩ፣ ደህና ደሩ።